ወቅታዊውን የኢትዮጵያ የፖለቲካ ጉዳይ ይመለከታል። ክርክሩም ወይም ውይይቱም በትናንቱ አርብ በእሰጥ አገባ የተጀመረ ነው። ሰሞነኛውን የአገሪቱን የፖለቲካ ትኩሳት ለመለካትና በአጠቃላይ የሀገሪቱን ቀጣይ እጣዎች ለመቃኘት የሚጥር ክርክር ነው። አገሪቱ ለገባችበት ቀውስና ለሕዝባዊ ጥያቄዎች ሁነኛ ምላሽ ለማፈላለግ መሰረታዊ ናቸው ባሏቸው ጭብጦች ዙሪያ ያዋዩናል። እንግዶቻችን አቶ ያሬር ጥበቡና ፕሮፌሰር ዳንኤል ተፈራ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። በትናንት ቅንብሩ እልባት ያደረገበትን ያስታውስና ከዚያ ይነሳል። ከግራም ከቀኝም ይህን ውይይት የሚከታተሉ ሰዎች የሚወስዷቸው ነጥቦች ቀደም ብዬ በመግቢያው እንደጠቀምኩት የሚከራከሩ የሚነጋገሩባቸው ይኖራል። የሀሳብ ልዩነቶች ኖረውም የጋራ የሆነ ወደፊት የሚያራምድ መነጋገሪያ ሀሳብ ማምጣት ነውና የዚህ ፕሮግራም ዓላማ። እስኪ እናንተም ማሳያዎች ነው። የተለያየ ሀሳብ ኖሯችሁ ነገር ግን የኢትዮጵያ ጉዳይ ግድ እንደሚለው ሰው የከፋ ሁኔታ ከመምጣቱ በፊት እንዲህ መደረግ አለበት እያላችሁ ነውና እስኪ በዛ መንፈስ ሌሎችም በዚህ ሰዓት የሚከታተሏችሁ ልክ አሁን እናንተ እንደምታደርጉት የማይስማሙባቸው ወይም የተለያየ እይታ ያላቸው አቋሞች ወይም አመለካከቶች ይኖራሉና የጋራ ሊሆኑ የሚችሉት ሀሳቦች የትኞቹ ይሆኑ አቶ ያሬድ? የጋራ መፍትሄ ሀሳብ ሊሆኑ የሚችሉ አንደኛ፣ ኢትዮጵያዊ ዜግነት ሁላችንን የሚያስተሳሰር የጋራ መሆኑን የመቀበልና ይሄ ጎልቶ የሚታይበትን ኢትዮጵያ ለማምጣት በስርዓቱም ውስጥ ያሉት ሆኖ ከስርዓቱ ውጭ ያለው ሕዝብ እንዲያምንበት ማድረግ እና የኢትዮጵያን ታሪካዊ ቦታ፣ የወደፊት ተስፋዋን፣ ዛሬ ያለችበትን ሁኔታ የምንስማማበት ሁኔታ መፍጠር አንዱ መንገድ ይሄ ነው። ከሁሉ በላይ ግን እኔ አሁን በእጃችን ላይ ያለ እና ቀዳሚው ነገር ቢመስለኝ ኢህአዴግ ውስጥ የተፈጠረው የፖለቲካ ድቀት ከባብሶ አገሪቱን ወደሚያተራምስ ደረጃ እንዲወርድ ሳይሆን ኢህአዴግ ውስጥ በሚኖር ህጋዊ ፖለቲካዊ መንገዶች መምጣት የሚችልባቸው እድሎች በሙሉ ግፊት መደረግ አለባቸው፣ እድል መሰጠት አለባቸው ብዬ አምናለሁ። ይሄን ምን ማለት ነው? በአሁን ሰዓት የወያኔ ግፊት አንቀበልም ማለት የጀመሩት የሁለቱ ክልል ድርጅቶች የኦሮሞ ህዝብ ዴሞክራሲያዊ ድርጅት እና የብሔረ አማራ ዴሞክራሲያዊ ንቅናቄ ውስጥ የሚታዩት መንፈሶች እነዚህን መሰረት አድርጎ እነሱ ፓርላማ ውስጥ የበላይነት አላች። ይህንን በፓርላማ ውስጥ ያለ የበላይነታቸውን ተጠቅመው ለምሳሌ የፖለቲካ እስረኞች እንዲፈቱ ማድረግ ይችላሉ። ለምሳሌ ፓርላማው ለፕሬዚደንቱ ፕሬዚደንት ሙላቱ ነው ስማቸው፣ ልክ ነው። ሙላቱ ተሾመ ለሳቸው እነዚህ እነዚህ የፖለቲካ እስረኞች ዶክተር መራራ ጉድና፣ በቀለ ገርባ፣ እስክንድር ምናምን ይፈቱ ብለው ያሉትን የፖለቲካ እስረኞች መቶ የሚሆኑ ሁለት መቶ የእነሱን ስም በማቅረብ ያ እንዲደረግ ማድረግ ይችላሉ። ኢትዮጵያን ይሄ አጠራቆ የያዘው የማንነት ፖለቲካ ትንሽ እልባት እንዲያገኝና በጋራ የሚያስተሳስረን እሴቶች ላይ እንዲኖር ህገ መንግስቱ ሊሻሻል የሚችልባቸውን አንዳንድ ቦታዎች መጠቆም ይችላሉ። እንደዚህ እያደረግን እየተረጋጋን ለውጥ ማምጣት እንችላለን እና ጥገናዊ ለውጥ ወይንም ሪፎርም መፍትሄ ሊሆን ይችላል። ጊዜው አላለፈም። የግድ በጣም አመጻዊ የሆነ ለውጥ መምጣት አለበት ብዬ አላስብም እና በዚህ መንገድ ብንሄድ አገራችን ትጠቀማለች ብዬ ነው የማስበው። መልካም። የተለያየ ሀሳብ ያላቸውም ብዙዎች ሊስማሙ ሊጀምሩ የሚችሉትን መንገድ አስመልክቶ ነበር ቀደም ብዬ ጥያቄ የወረወርኩት። ዶክተር ዳንኤል አሁን በክርክራችን ላይ እንደተገነዘብ ነው ሁለት የፖለቲካ አቅጣጫዎች ነው። ከአቶ ያሬድ ግግር የጠርሰምኩት ዜግነትና ማንነት፣ ማንነትን እያበረድን ዜግነትን ደግሞ እያጎላን ሂድ የሚል ነው። እኔ የችግሩ መነሻ የኢትዮጵያ ታሪካዊ ችግር የዜግነትና የማንነት ጉዳይ አይደለም ነው የምለው ስለዚህ የነጻነት ጉዳይ የኢኮኖሚ ነጻነት የፖለቲካ ነጻነት ጉዳዮች ናቸው። አሁን ችግራችን ምንድን ነው? ይሄንን የፖለቲካ ነጻነት የኢኮኖሚ ነጻነት የሚያራምድ ወይም የሚፈልግ ድርጅት አለመኖር ነው። ስለዚህ ምን የሚያስታርቅ ሀሳብ አለ ብትለኝ ይናል ምንም ነገር የለም። ዜግነትና ማንነት ብለው በሚፋተጉ ክፍሎች ምንም ነገር ሊመጣ አይችልም። መልካም። ከአቶ ያሬድ ጋር ያላችሁ የሀሳብ ልዩነት እንዳለ ሆኖ ቀደም ብዬ እንዳልኩት በዚህ ሰዓት በሚከታተሏቸው አድማጮች ጭምር አንድ ቤተሰብ ውስጥም ምናልባት የከረረ የተለያዩ ጫፍ የሚታዩ ሀሳብ ልዩነቶች መኖራቸውን እንቀበልና በልዩነት የሚወሰዱትን ምናልባትም ቀዳሚ ምርጫ ልናደርግ አንችልም እና የከፋ አዝማሚያ ምናልባትም ብዙዎች የሚጎዱበት ሁኔታ የሚፈጠር ከሆነ ለሀገር ሁሉና ሊያሰጋ የሚችል ነገር ይፈጠር ይችላል የሚሉ ከሆነ ኢትዮጵያንና ድን በሚለው ጽሁፎ እንደተመለከተው ሊያግባቡ የሚችሉ የሚመስሎትን እርስዎ የሚያመነጫቸውን ሀሳቦች እንውሰድ። የትኞቹ ሀሳቦች ምናልባትም ቀድሞ የሚመጡ ብዙዎች ሊቀበሏቸው የሚችሉ መንገዶች ይመስሎታል? ባጭሩ ሌላ የመጨረሻ ጥያቄ ወረውራለሁ፣ ለሁለታቸውም ቅድም በውይይቱ ላይ የተመለከትኩት ነገር አለ። ህዝቡ አሁን ማንነቱን ለምዶታል፣ ወደ ኋላ ሊላ እንደዚህ አይነት አስተያየት በፍጹም አገሪቷን አያድነም ሁለት ተቃራኒ ነገሮች ይዘን ወደፊት መሄድ አንችልም ማንነት ዜግነትን ይቃወማል ስለዚህ አንድ የፖለቲካ ሹም ተነስቶ ሱስ ይዞኛል በኢትዮጵያዊነት ስላለ ህዝቡ በሰላም ይኖራል ማለት አይደለም አከፋፈሉ ራሱ ዘጠኝ አገሮች አሉ ኢትዮጵያ ውስጥ አገሮች ናቸው እነዚህ ለምን ተደረገ ይሄ ትክክል አይደለም እዚህ ላይ ምንም አስታራቂ ነገር የለም። ይሄ መነሳት አለበት። ወደ ቀድሞው ክፍለ ሀገር እያንዳንዱ ክፍለ ሀገር የራሱን ጉዳይ ለማስተዳደር እና ራሱን ለመምራት ከሌሎች የተለያዩ ጎሳዎች ጋር አብሮ በሰላም የሚኖርበት ነጻ ኢኮኖሚ የገበያ ኢኮኖሚ ነው። ይህንን ማድረግ ካልተቻለ በምንም አይነት ልናቆም አንችልም። በዜግነትና በማንነት ተወጥሮ የተያዘን ህዝብ ወደ ሰላም እንመራዋለን ማለት አይቻልም። ይሄንን የምልበት ምክንያት አለ። በአሜሪካን ሀገር የሰው ልጅ እኩልነት በተለይ ጥቁሮች ላይ ከመጀመሪያ ጀምሮ ተደግፎ የመጣ ሀሳብ አይደለም። አብርሃም ሊንከን ነው የተቃወመው። ብዙ ተቃዋሚዎች ነበሩት፣ ብዙ ጦርነት ነበር። እስከ ዛሬ ድረስ እናያለን በደቡብና በሰሜን አሜሪካ ውስጥ ይሄ ቁርሾ አልለቀቅም። ነገር ግን ጠንካራ ሰዎች ተነስተው ይህ ነገር ትክክል አይደለም ብለው ነው። ይህ ከሆነ ዜግነትና ማንነት የሚለውን የፖለቲካ ክፍፍል እሽሩሩ ብለን ልናስታርቅ አንችልም። እዚህ ላይ ነው ልዩነቴ። መልካም የወሰዷቸውን በማግባባት ቀደም ብለው ከተናገሯቸው ውስጥ አንድ ሁለት ነጥቦችን ላንሳናት፣ የመጨረሻውን ጥያቄ ላስከትል። መጨረሻ ጥያቄ በፊት ግን አሜሪካ ልክ ገነት አይነት ነገር አስመሰሏት እኮ ወጣት ልጆቻችን ትምህርት ቤት ሄደው ሲመለሱ ይገደሉ አይገደሉ ማናቅበት አገር እኮ ነው። የፖሊስ ጭካኔ በፊት ለፊት በገሀድ በቀትር በጥቁሮች ላይ በሚካሄድበት አገር ላይ የእነሱ የፖለቲካ ፍልስፍና ለጥቁሮች መብት ያመጣ አይነት አድርጎ ማየት ስህተት ነው። አሜሪካንን እንደ ነፃነት ሀገር አድርጎ ማቅረቡ ዶክተር ዳንኤል አቶ ያሬድ በደንብ አላዳመጡኝም። አሜሪካን ምንም ነገር የማይፈጸምበት አገር ነው አላልኩም። ያን ምሳሌ ያቀረብኩት በአንድ የታሪክ ጉዞ የጠነከሩ ሰዎች ሁል ጊዜ ይነሳሉ። ውጤቱ የት እንደሚገኝ አይታወቅም፣ ግን እነዛ ሰዎች መነሳት አለባቸው። ስለዚህ ዜግነትንና ማንነትን ይዞ ከመነሳት የኢትዮጵያ ሕዝብ በአንድነት በሰላም ሊኖር የሚችለው ወደ ታሪኩ ሲመለስ ነው፣ ወደ ባህሉ ሲመለስ ነው፣ ወደ ነበረበት ታሪክ ጉዞ ሲመለስ ነው ነው የእኔ አባባል እንጂ አሜሪካን መንግስት ሰማያት ነች ማለት አይደለም። ቢሆንም አሜሪካን ከሁሉም ሀገር የተሻለ ነው። ለዚህ ነው እዚህ የምንኖረው። አመሰግናለሁ። መልካም የክርክር ሀሳቦች ሊቀጥሉ ይችላሉ። የማግባቢያው ሀሳብ የተወሰነ መንገድ የሚወስዳቸው ይመስለኛል። በቀሩስ ደቂቃዎች የሚመለስ አንድ ጥያቄ በጋራ አነሳላችኋለሁ። ዶክተር ዳንኤል እርስዎ ባነሷቸው ቀጣይ ሁኔታዎችን አመቺ ለማድረግ በሚለው ጥያቄ ሁሉን ተጠቃሚ የሚያደርግ የነጻነት መብት መኖር፣ እኩል ተጠቃሚ የሚያደርግ የምጣኔ ሀብት እድል መፈጠር የሚሉትን ልንወስድ እንችላለን። እንደ ድምዳሜ ካነሷቸው ብዙ ሀሳቦች ውስጥ መጭመቄ ነው ያስማማን ይችላል። ጥሩ ነው። መልካም። የመጨረሻው ጥያቄ ወደ ፖለቲካው የሚወስድ ነው። ብዙ ፈተናዎች አያሌ ጥያቄዎች ከፊት የተደቀኑበት ሁኔታ ነው ያለው። የአገር ጉዳይ አሳሳቢ ነው በሚለው ብዙዎች ይስማማሉ እናንተን ጨምሮ። ነገር ግን አመራሩ፣ ኢትዮጵያን እያስተዳደረ ያለው ገዢ ኃይል ራሱም ያመናቸው ብዙ ጊዜያት አሉ። አመራር ውስጥ ችግር መኖሩን አቶ ያሬድ የገዢው ፓርቲ አመራር ድቀት ብለዋል። በተለያየ ደረጃ በተለያየ ሁኔታ ውስጥ ከመኖሩ በቀር ያን ድቀት ወይም የአመራር ድክመት ኢህአዴግም ያምነዋልና ከዛ አልፎ ግን ወደ የት እንደሚወስድ በሚታወቅ ጎዳና ወይም መንገድ እየመራ ነው ማለት ይቻላል። ይሄን ጥያቄ ለሚያነሱ ምን መልስ አላችሁ? አቶ ያሬድ በርስዎ ልጀምር። ዶክተር ዳንኤል ጨርሳለሁ። የፖለቲካ አመራር ድርቀቱ ኢህአዴግ እንደ ድርጅት ያለው ቢሆንም ይበልጥ ጠንክሮ የሚታየው ግን በህዝባዊ ወያኔ ሓርነት ትግራይ ውስጥ ነው። በተለይ ከመለስ ሞት ወዲህ ይሄ የአመራር ክፍተት እየጠነከረ መጥቷል። የግድ አንድ የሚታወቅና ኃይለኛ ሰው ለምን አልወጣም የሚል ቅሬታ የለኝም። ብዙ ሰዎች ያንን እንደ ጉድለት ያውታል። ነገር ግን መለስ ያደርግ እንደነበረ፣ በዚህ መንገድ ብንሄድ እዚህ ቦታ እንደርሳለን፣ እነዚህ ማይልስቶንስ ወይንም ምዕራፎች በዚህ መልክ ብናልፋቸው ብሎ አመራር ሊሰጥ የሚችል ሰው ወይንም ቡድን መምጣት አልቻለም። ህዝባዊ ወያኔ ህርነት ውስጥ በአንጻሩ ግን በሌሎቹ እህት ድርጅቶች ውስጥ በበአዴንም ሆነ በተለይ ደግሞ በኦህዴድ ውስጥ በኦሮሞ ህዝብ ዴሞክራሲያዊ ድርጅት ውስጥ ከሁለት ሺ አምስት በፈረንጆች አቆጣጠር ወይም በሺ ዘጠኝ መቶ ዘጠና ሰባት በኢትዮጵያ ካላንደር የግንቦት ምርጫ ጋር በተያያዘ አንድ የሆነው ነገር ምንድን ነው? በግንቦቱ ምርጫ ውጤት ህዝባዊ ወያኔ ህርነት ትግራይም ሆነ ኢህአዴግ ተደናግጠው ስለነበር ምንድን ነው የሆነው? ለምን ተሸነፍን ብለው ሲያነሱ ሁለት ነገር ነው የታያቸው። አንደኛው በከፍተኛ ደረጃ የተሸነፍነው በከተሞች ነው። በከተሞች ደግሞ የተሸነፍነው ከኢትዮጵያ ከተሞች ታሪካዊ አመሰራረት ጋር የተያያዘ ነው። የነፍጠኛው ከተሞች ናቸው፣ እና ነፍጠኛው ልጅ ልጆች ምናምን ናቸው ልንድንሸነፍ ምክንያት የሆኑን ለዚህ መፍትሄው ደግሞ ሶሻል ኢንጂነሪንግ ማካሄድ፣ የከተሞቹን ማህበራዊ ይዞታ መለወጥ በብዛት አማራ ያልሆኑ ሰዎች ከተለያዩ አካባቢዎች ወደ ከተሞች እንዲገቡ ማድረግ የሚል በመፍትሄነት ወሰዱ። በሁለተኛ ደረጃ በዘጠና ሰባቱ ምርጫ ወቅት ኢህአዴግ ሰባት መቶ ሺህ አባላት ነው የነበሩት እና ያ በቂ ነው ብለው እናሸንፋለን ብለው ነበር ተኮራርተው ምርጫ ውስጥ የገቡት። በውጤት ሲያዩት ደካማ ነበር፣ በቂ አልነበረም። ስለዚህ አንድ የወሰኑት ውሳኔ ምንድን ነው? በተለይ የደቡብ ድርጅትን እና የኦሮሚያውን ኦህዴድን በአዲስ አባላት በመቶ ሺዎች እንዲገቡበት ማድረግ እና ለዚህ ሲሉ ኮሌጅ የጨረሱ መምህራንን ሌሎችንም በመቶ ሺዎች ድርጅቱን እንዲቀላቀሉ አደረጉ። የእነዚህ ኃይሎች መግባት አዲስ ሀሳብ፣ አዲስ አመራር፣ አዲስ አሰራር ይዘው እንዲገቡ ሊያደርጉ የሚችሉበትን ሁኔታ ስለፈጠረ እነዚህ ድርጅቶች ውስጥ አቅም ጠንክሯል። በአሁን ሰዓት ኦህዴድ ባለበት ሁኔታ የሚመስለኝ እኔ ልክ ወያኔ ኢህአዴግን በቁንጮነት ይዞ ለማስተዳደር የሚሞክረው የነበረውን ያህል ባለፉት ሀያ አምስት አመታት አሁን ደግሞ ኦህዴድ ይህን ለማድረግ አቅም አለኝ ብሎ ኢህአዴግን መስመር ለማስያዝ ሙከራ የሚያደርግበት ሁኔታ ቢኖር ሁኔታዎች ትንሽ ወደፊት ሊራመዱ ይችላሉ የሚል ተስፋ አደርጋለሁኝ። እንድ ዶክተር ካነሱት ሕወሓት ነው ለውጥ ሊያመጣ የሚችለው ምክንያቱም ችግሩንም የፈጠረው እሱ ስለሆነ ለዚህም ምክንያቱ በደህንነቱና ሰራዊቱ ውስጥ ያለ የበላይነት ብለዋል። ልክ ነው። ህወሀት በሰራዊቱ ውስጥ የበላይነት አለ። የበላይነቱ ግን ደመና ላይ ያለ የበላይነት ነው። ጄኔራሎቹ በመያዝ ነው የበላይነት ያለው። ጄኔራሎች አይደሉም ጦርነት የሚዋጉት የመስመር መኮንኖች ናቸው። በዚህ ደረጃ ከብአዴን ብቻ ከአምስት መቶ በላይ ኮሎኔሎች ስራ ኮሎኔሎች፣ ጄኔራሎች በሰራዊቱ ውስጥ አሉ። ሰማኒያ ሁለት በመቶ ሰራዊቱ ትግራይ ያልሆነ ሰራዊት ነው እና የወያኔ ነው ማለት ተገቢ አይመስለኝም። ጄኔራሎቹም በማየት መልካም ዶክተር ዳንኤል ቀደም ብሎ አቶ ያሬድ እርስዎ ያነሳሷቸው አንዳንድ ነጥቦች ላይ ለሰጡት አስተያየትን ባጭሩ መመለስ ይችላሉ። ጥያቄው በርካታ ፈተናዎች የሚታዩበት አሳሳቢ ሁኔታዎች ከፊታችን የተደቀነባት አገር ናት በሚለው ገዢው ፓርቲ ራሱ አቶ ያሬድ የአመራር ድቀት ብለውታል። ገዢው ፓርቲ ራሱ ደግሞ በተደጋጋሚ ድክመት አለብኝ የሚለውን ላለፉት ጥቂት ዓመታት ሲያነሳ ተስተውሏል። ግን ይሄ ድክመት ወይም የአመራር ድቀቱ ኢትዮጵያ ወደ የት ትሄድ ወይም ደግሞ እቺን ሀገር ወደ የት እንደሚወስዳት በሚታወቅ መንገድ ላይ እየወሰዳት ነው ወይ? ባጭሩ አገሪቱ የምትንከባለልበት ሀዲድ ይታወቃል ወይ? ለእርሶ አዎ፣ ገዢው ክፍል ስህተቶች አሉኝ ብለዋል። እነዚህ ስህተቶች ከየት መነጩ? እኔ እንደሚመስለኝ የፈጠሩት የድጥ ጎዳና ነው፣ የዚህ መሰረት። ስለዚህ ያንን ጎዳና መልቀቅ አለባቸው ነው የእኔ አስተያየት። ይሄንን ጎዳና ፈቅደው አይደለም የሚመጣው፣ በግፊት ነው የሚመጣው። ስለዚህ በበኩሌ ስለ ኢትዮጵያ ጉዳይ አሁን ቅድም እንደጀመርከው ጀመርከውም፣ ተቆርቋሪ የሆኑ የተማሩም በንግድም በሌላም ቦታ ያሉ አንድ አይነት መልካም አስተሳሰብ ላይ መተባበር መተባበርና ያንን አስተሳሰብ መግፋት አለባቸው። አሁን ቅድም እንደገለጽኩት ባለፈው ወር በዚህ በክፍለ ሀገር ጉዳይ ላይ ጥናት ያካሄዱ እውቀት ያላቸው የኢትዮጵያ ተማሪዎች ማለቴም፣ በኢኮኖሚ የእኔ ትምህርት ኢኮኖሚ ነው፣ በጂኦግራፊ በታሪክ እውነትን በሳይንሳዊ መንገድ አቅርበው ህዝቡ እንዲገነዘበው ማድረግ ነው። ይህን እውቀት አሁን የገዢው ክፍል ሊጠቀምበት ይችላል። ለማስረዳት ሁላችንም ፈቃደኞች ነን። ይህ ካልተደረገ የገዢው ክፍል ነው መጀመሪያ የሚጠየቀው። የገዢው ክፍል የሚያመጣው ችግር በሌላው ህዝብም ላይ ችግር ይፈጥራል። ህዝቡ ካልተባበረ ይህንን አስቀድሞ ካላየ በዚህ ሀገርም የምንኖር ኢትዮጵያም ውስጥ ያለን የለም ጥቅም ይሰጠናልና ይሄ አሁን የያዝነው መንገድ ይቀጥል ብሎ መቆየት አደገኛ ነው ነው የምለው፣ በበኩሌ አመሰግናለሁ። መልካም። በጣም ትኩረት ባላት ነጥብ ላይ እንዲመልሱልኝ ነው ዶክተር ዳንኤል። አንድ ሀገር የሚመራበትን ጎዳና የሚሄድበትን አቅጣጫ ዜጎች የማወቅ መብት አላቸው። ብዙ ጊዜ የኢህአዴግ ረአይ የሚለውን ወይም ደግሞ የመሪዎቹ ረአይ ነው ብሎ የሚከተለውን በዚያች ሀገር ሊያመጣ የሚፈልገውን የምጣኔ ሀብት ለውጥ በተደጋጋሚ ይናገራል። ተዘገቡ የሚባሉትም የምጣኔ ሀብት እድገቶች ውዝግብ ቢኖርባቸውም በተከታታይ ዓመታት ተዘገቡ የሚለውንም ሲገልጽ ይታወቃል። ገለልተኛ ወገኖችም የመጠን ጉዳይ ልዩነት ይኖረው እንጂ የተዘገቡበትን ጊዜ ከነ ምክንያቱ ያስቀምጣሉ። ከዛ በመለስ ግን አሁን ባለው ትርምስ ውስጥ ስልጣን ላይ ያለው ኃይል አመራር አገሪቱን ወደ የት አቅጣጫ እየመራ እንደሆነ ያውቃል ወይ የሚለው ነው ከፊት ለፊት የተደቀነው ጥያቄ። ወደሚታወቅ አቅጣጫ እየሄደች ነው ወይ? በጣም ጥሩ ጥያቄ ነው። አያውቅም ባይ ነኝ። አያውቅም፣ ምክንያቱም የሚከተሉት ጎዳና ገና ጦርነት በጀመሩ ጊዜ ከሰሜን የተከተሉት ጎዳና አይቸዋለሁ የጻፉትን የተሳሳተ ጎዳና። ለምንድን ነው እንደሱ ያደረጉት? ወታደር ለመገንባት ነው። አሁን ችግር መጣ። ያንን ፍልስፍና አንደኛ የኢኮኖሚ ፍልስፍና አልነበራቸው እንዲህ ነው የምናደርገው አገሪቷን በውስጣቸው ይዘው ያሳዩት ነገር ምንድን ነው? አገሪቷ ውስጥ በኃይል ነው የገቡት። ይሄ ትልቅ ትልቅ ስህተት ነው። ይህንን መመለስ ይችላሉ፣ ማስተካከል ይቻላል። ከምን ግፊት ነው የመጣው? እዛ ውስጥ አልሄድም ሌሎች የውጭ ኃይሎች ገፍተዋቸዋል። ለሀገሪቷ ችግር ግን መፍትሄ አልያዙም። እና እውቀቱን እናካፍላችሁ ነው ምንለው ስልጣኑን እንውሰድ አይደለም። እኛ የኢትዮጵያ ተማሪዎች፣ ኢትዮጵያ ተማሪዎች ስልህ ኢትዮጵያን ያጠናን በልዩ ልዩ ሙያ፣ እናንተንም ያድናል፣ ህዝቡንም ያድናል ነው የጻፍነው። ጽሁፍ አለ እናካፍላችሁ። አመሰግናለሁ። መልካም አቶ ያሬ መጨረሻ ቃል የመጨረሻ ቃል ዶክተር ዳንኤል፣ በምርጫ ከማንነት ይልቅ ወደ ዜግነት መሄድ ይሻላል ያልኩ አስመስለ የተረዱ ይመስለኛል። እኔ እና ዶክተር ዳንኤል የምንለያይባቸው መሰረታዊ ጉዳይ፣ ኢትዮጵያ ፖለቲካ ውስጥም ያለ መሰረታዊ ጉዳይ ምንድን ነው፣ ያስተሳሰብ ወይንም የአይዲዮሎጂ ለውጥ በማድረግ አገሪቱን መለወጥ ይቻላል የሚል ነገር አለ። ግን የገዢው ሀይል የያዘውን አይዲዮሎጂና እምነት የያዘው ለአገዛዙ የሚጠቅመውና ከመጣበት ከደገቱ ከውልደቱ እድገቱ ጋር የተቆራኙ ሰፊ መሰረት ያላቸው ያሳሰብ ጉዳዮች ስለሆኑ ነው። ስለዚህ አሁን እሳቸው እንደሚሉት በተለያዩ ኢትዮጵያውያን ምሁራን የተጻሐፉ ጽሑፎች ቢሰጡትና ቢያነብ ሀሳቡን ሊቀይር አይችልም። ፖለቲካ ካለንበት ሁኔታ አንዲት ጋትም ብትሆን ወደፊት እንዴት መራመድ እንችላለን ብሎ ስልት የመቀየስ ጉዳይ ነው ለኔ ከዚህ አኳያ አሁን በተግበብ ያለው ሀቅ ምንድን ነው? ይሄንን ሀቅ የኢትዮጵያን ሕዝብ በሚጠቅም መንገድ እንዴት አንድ እርምጃ ወደፊት እናስኬደው ብለን ማሰብ ስንገደድ ፖለቲካዊ መፍትሄ ነው ማምጣት የምንችለው። ይሄ ፖለቲካ መፍትሄ ደግሞ አንዱ መልኩ ኢህአዴግ ውስጥ ያለውን የፖለቲካ ድቀት በውስጡ ባለ ትግል ወደሚመች ኢትዮጵያ ሊጠቅም ወደሚችል አቅጣጫ ግፊት የማድረግና የመምራት ነገር አንዱ መንገድ ነው ብዬ ነው ማስበው። ልዩነቶቻችን የሚመነጩት ፖለቲካን የምናይበት አይን ራሱ ይመስለኛል። መልካም። ልዩነቶቹ አሉ ይቀጥላሉም። ነገር ግን ልዩነቶቹም እያሉ የተሻለ አዝማሚያ መፈጠር በሚችልበት መንገድ ላይ የየበኩላችሁን ሀሳብ ፈንጥቃችኋል። በዚህ ሰዓት እናንተን የሚያደምጡ የሚከታተሉ ቤተሰቦች ደጋግሜ እንዳልኩት በወንድምና በእህት መካከልም ያሉ ልዩነቶች በሚበጅ መልኩ ለንግግር እንደሚበቁ ተስፋ እናደርጋለን። የአገር ጉዳይ የተሰኘው የዚህ ልዩ ፕሮግራማችን መሰረታዊ ዓላማ የሚሆነው ተነጋገሩ። አድማጮቻችን፣ አቶ ያሬድ ጥበቡ፣ ዶክተር ዳንኤል ተፈራ የአገር ጉዳይ ተረኛ እንግዶቻችን፣ ለጊዜያችሁ ለወረወራችኋቸው የሚያወያዩ ሀሳቦችም አመሰግናለሁ። በሌላ ፕሮግራም መልሰ እንደምናገኛችሁ ተስፋ አድርጋለሁ። ጊዜ ስልኝ ጊዜ ስልኝ ለምለት